ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ መስከረም 16 2010 ዓ ም ዝግጅታችን ጀመረ። ጤና ስጥልን፣ እንደምናመሻችሁ። እንኳን ለብርሃነ መስቀሉ አደረሳችሁ። ክብራትና ክብራን እንኳን አደረሳችሁ። ጤና ስጥልኝ ይላለሁ። አስተናጋጃችሁ አዲሱ አበበ ነኝ። እኔም አሉላ ከበደ ነኝ። ጤና ስጥልኝ። ከሁሉም በላይ ኢህአዴግ አንድ ለአምስት ጠርንፎ የያዘው አካል ነው። ስለዚህ በአንድ ከአምስት ባለው ስርዓት የየትኛውም ቡዙ ስፍራ በየትኛውም ቦታ ምን እንደተደረገ ፕሮፌሽን ያታል የሚል ግምት የለንም። አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ናቸው። በአብይ ርዕስ ዘገባ ይዘናል። በአርስ ለአርስ ዜናው ደግሞ አሉላ ከፒዮንግያንግ ጋር ጦርናት ጦርነት ላይ አይደለሁም ስትል ዩናይት ስቴትስ አመለከተች። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በብሔራዊ የአሜሪካ እግር ኳስ ውድድር ወቅት በብሔራዊ መዝሙር ከመዘመሩ አስቀድሞ በአገሪቱ ይታያል ያሉትን የትረኝነት አዝማሚያ በመቃወም የተንበረከኩ ተጫዋቾችን በመቃወም የነቀፌታ ድምፅ ያሰሙ ተመልካቾችን አወደሱ። የኢራቅ ኩርዶች ነጻ አገር ለመሆን በትላንትና ዕለት የሰጡትንና ከኢራቅ መንግስት እና እንዲሁም ከጎረቤት አገሮች ከዩናይት ስቴትስ ጭምር ተቃውሞ የተሰነዘረበትን የህዝበ ውሳኔ ድምፅ ውጤት ዛሬ ይሰማሉ ተብሎ ተጠብቋል። የሚሉት ከዋና ዋናዎች አመሰግናለሁ። አሉላ አሁን አድማጮች፣ የምሽቱን ዋና ዋና ዜና እናሰማለን። ያን ጋር ጦርነት ላይ አይደለሁም ስትል ዩናይት ስቴትስ አስታወቀች። በሰሜን ኮሪያ ላይ ጦርነት አላወጅንም ሲሉ በትላንትናው እለት ለጋዜጠኞች የተናገሩት የዋይት ሀውስ ቃል አቀባይ ሴራ ሀከቢ ናቸው። እንደ እውነቱ ከሆነ ያነጋገር መሰረተ ቢስ ነው ብለውታል። ከቃል አቀባዩ አስተያየት ጥቂት ሰዓታት ቀደም ብሎ ታዲያ የቀደመውን ውንጀላ ያሰሙት ሰሜን ኮሪያ በያዘችው ዛቻና ማስፈራሪያ ከቀጠለች ፒዮንግያንግ የምትባል አገር አትኖርም ሲሉ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በትዊተር አማካኝነት ያስተላለፉትን መልዕክት ዋቢ ያደረጉት የሰሜን ኮሪያው የውጭ ጉዳይ ሚኒስትር ናቸው ሪዮ ሆ በተባበሩት መንግስታት ድርጅት ዋና መስሪያ ቤት ተገኝተው ነው ለጋዜጠኞች በሰጡት አስተያየት። በእርግጥ ይህ አነጋገር በአሁኑ ወቅት የዩናይት ስቴትስን ፕሬዚዳንታዊ መቀመጫ ከተቆናጠጡ ሰው ሲሰማ፣ ይሄ በግልጽ የጦርነት አዋጅ ነው ብለውታል። የሰሜን ኮሪያ ውጭ ጉዳይ ሚኒስትር አክለውም አገራችን ላይ ለመጀመሪያ ጊዜ ጦርነቱን ያወጀችው ዩናይት ስቴትስ መሆኗን የተባበሩት መንግስታትም ሆነ ዓለም በሙሉ ሊያስታውስ ይገባል ብለዋል። ምንም እንኳን ሰሜን ኮሪያ ከአሁን ቀደም በተደጋጋሚ ጦርነት ብታውጅም አሁን ግን ወደ ለየለት አንዳች ቀውስ እያመራን ይመስላል ያሉት በኒው ዚላንድ ዊሊንግተን የቪክቶሪያ ዩኒቨርሲቲ የዓለም አቀፍ ጉዳዮች አንጋፋ የፖለቲካ አጥኚ ቫን ጃክሰን ናቸው። የቀድሞ የኮሪያ ፖሊሲ ጉዳዮች ዲሬክተርና የዩናይት ስቴትስ የመከላከያ ሚኒስትር የመከላከያ ስትራቴጂዎች አማካሪ ለአሜሪካ ድምጽ በሰጡት በዚህ አስተያየታቸው አሁን የተባለው ጦርነት መሀል ባንሆንም በምንናገራቸውም ሆነ በምንወስዳቸው እርምጃዎች ግን ጦርነትን ለማስወገድ የሚያስችሉ ጥረቶችን የሚያሰናክሉና የግጭትን አይቀሬነት የሚያረጋግጡ ነገሮችን በሙሉ እያደረግ ነው ብለዋል። በሌላ በኩል የሰሜን ኮሪያ የውጭ ጉዳይ ሚኒስትር ሆ በበኩላቸው ፒዮንግያንግ በሰሜን ኮሪያ የአየር ክልል ውስጥ ባይገኙም የዩናይት ስቴትስን ስትራቴጂያዊ ቦምብ ጣይ አውሮፕላኖች መታ ትጥላለች ሲሉ አስጠንቅቀዋል። ሀገራቸው ከሰሜን ኮሪያ ጋር ጦርነት ውስጥ አትገባም የሚል ተስፋ እንዳላቸው በትላንትናው እለት በጸጥታ ጉዳዮች ጉባኤ ላይ የተናገሩት ደግሞ የዩናይት ስቴትሱ ብሔራዊ ጉዳዮች ጸጥታ ጉዳዮች አማካሪ ኤች አር ማክ ማስተር ናቸው። ነገር ግን ሊሆን የሚችልበት እድል አለ ብለዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በብሔራዊ የአሜሪካ እግር ኳስ ውድድር ወቅት ብሔራዊ መዝሙር ከመዘመሩ አስቀድሞ በአገሪቱ ይታያል ያሉትን የዘረኝነት አዝማሚያ በመቃወም የተንበረከኩ ተጫዋቾችን በመቃወም የነቀፌታ ድምፅ ያሰሙ ተመልካቾችን አወድሰዋል። በትናንትናው ምሽት ከአሪዞናው ካርዲናሎች ቡድን ከሚያደርጉት ጨዋታ አስቀድሞ ሰሞኑን ሌሎች በርካታ ተጫዋቾች እንዳደረጉት ሁሉ ተንበርከው ተቃውሟቸውን የገለጡት የዳላስ ካውቦይ ቡድን አባላትና የቡድኑ ባለቤት ጄሪ ጆንስ ናቸው። ቆይቶም መዝሙሩ ሲሰማ ከተንበረከኩበት ተነስተዋል። ፕሬዚዳንት ትራምፕ ይህን አስመልክቶ በትዊተር አማካኝነት ባስተላለፉት መልእክታቸው ትናንት ማታ በብሔራዊ የእግር ኳስ ጨዋታ ወቅት የዳላሱ ቡድን ተጫዋች በሙሉ ሲንበረከክ ተቃውሞውን በጩኸት ያሰማው ተመልካች ድምፅ እስከ ዛሬ ከሰማሁት ሁሉ የላቀና ታላቅ ቁጣ የተገለጠበት ነበር ሲሉ ጽፈዋል። ሳያሰልሱ ለአምስተኛ ቀን የተጫዋቾቹን የተቃውሞ መግለጫ በመንቀፍ የጻፉት ትራምፕ አክለውም ሰዎች ከጨዋታው በፊት በባንዲራችን ላይ የሚቃጣውን አክብሮት የጎደለው ድርጊት ለማሳየት ቴሌቪዥናቸውን ከሚከፍቱበት በስተቀር ብሔራዊ እግር ኳስ ሊግ ተመልካችና ተቀባይነት አጥቷል ሲሉም ተሳልቀዋል። ይሁንና መዝሙሩ በሚዘመርበት ወቅት የዳላስ ቡድን ተጫዋቾች መቆማቸው ትልቅ አውንታዊ ለውጥ ነው። ሁላችንም አገራችንን እንወዳለን። የኢራቅ ኩርዶች ነጻ አገር ለመሆን በትላንትናው ዕለት የሰጡትንና ከኢራቅ መንግስት እንዲሁም ከጎረቤት አገሮችና ከዩናይት ስቴትስ ጭምር ተቃውሞ የተሰነዘረበት የህዝበ ውሳኔ ድምፅ ውጤት ዛሬ ይታወቃል ተብሎ ተጠብቀዋል። የኢራቋ ኩርዲስታን ግዛት ከተቀረው ኢራቅ ተገንጥላ ራሷን የቻለች ነጻ አገር የሚያደርጋትን ድምፅ ታገኛለች የሚል ግምትም ከምርጫው አስቀድሞ አሳድሯል። የህዝብ ውሳኔው ድምጽ የኢራቋ ኩርድስታን ክፍለ ግዛት ራሷን የቻለች ነጻ አገር ትሆን ዘንድ የይሁንታ ድምጽ ያስገኝላታል የሚል እምነት አስቀድሞ በስፋት ቢያሳድርም በህዝበ ውሳኔው የሚሰጥ የይሁንታ ድምጽ ግን በቀጥታ ነጻ አገር የሚያደርግ ባይሆንም የኩርድ ባለስልጣናት ውጤቱ ከኢራቅ ለመገንጠል የሚያደርጉት የድርድር ሂደት የመጀመሪያ እርከን ሆኖ እንደሚያገለግላቸው ግን ተስፋ አሳድረዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ውርለታ አዲስ የጉዞ እገዳ ህግ ስላወጡ የአገሪቱ ከፍተኛ ፍርድ ቤት የቀድሞዎቹን የጉዞ እገዳ ፕሬዚዳንታዊ ትእዛዞች በመጪው ብይን ሊሰጥባቸው ከተያዙ ጉዳዮች ዝርዝር አውጥቶታል። አዲሱ የፕሬዝዳንቱ የጉዞ እገዳ ትዕዛዝ የቀድሞውን የሚተካ ሲሆን የጊዜ ገደብ የለበትም፣ ላልተወሰነ ጊዜ ተፈጻሚነት ሊኖረውም ይችላል ተብሏል። ሞሊ ማኪልተሪክ ያጠናቀረችውን አጭር ዘገባ ትዝታ በላቸው ታቀርባለች። አዲሱ የፕሬዝደንቱ የጉዞ እገዳ እንደተጠበቀው ጥቃት ያደርሳሉ ተብለው የሚገመቱ አገሮች ዜጎችን ኢላማ ያደርጋል። አዲሱ ህግ ከቻድ፣ ሊቢያ፣ የመን፣ ሰሜን ኮሪያ፣ ሶሪያ፣ ኢራን እንዲሁም ከቬኔዙዌላ ደግሞ የመንግስት ባለስልጣናት በስደተኝነትም ሆነ በአገር ጎብኝነት ወደ ዩናይትድ ስቴትስ እንዳይገቡ ያግዳል። የኢራን ተማሪዎችና የሶማሊያ ጎብኚዎች ግን ተጨማሪ የኢሚግሬሽን ምርመራ አልፈው እንዲገቡ ይፈቅዳል። ሱዳን ከአሁኑ የእገዳ ዝርዝር ላይ ተነስታለች። ፕሬዚደንት ትራምፕ የጉዞ እገዳው የሀገራቸውን ደህንነት ለመጠበቅ ነው ቢሉም አንዳንድ ህጉን የሚተቹ በበኩላቸው ዓለም ላይ ስጋት የጋረጡ ግለሰቦች መኖራቸው ባይካድም የአንዳንድ አገሮችን ዜጎች ለይቶ ማገድ ከመጤጠልነትም ጋር ሊገናኝ ይችላል ይላሉ። የጉዞ እገዳው የሚነሳው አገሮቹ ስጋት ያለመሆናቸው በምርመራ ሲረጋገጥ መሆኑን የዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ ተናግረዋል። የጉዞ እገዳው የተደነገገው የመረጃ ልውውጦች ማስረጃ ጭምር አገሮች መሰረታዊ መስፈርት እንዲያሟሉ ተደርጎ ነው። በተወሰኑ ጊዜያት ውስጥ ዩናይትድ ስቴትስ ያስቀመጠችውን መሰረታዊ የጸጥታ መስፈርቶች ማሟላታቸው ይጠበቅባቸዋል። ሕጉን የመንግስት ባለስልጣናት በየጊዜው የሚገመግሙት ሲሆን ግለሰቦች ደግሞ ለፍርድ ቤት ሊያቀርቡ ይችላሉ። ይህ በእንዲህ እንዳለ የአገሮች ስም ዝርዝር ተጨምሮበት የተስፋፋው የፕሬዝደንት ትራምፕ የጉዞ እገዳ ከመጪው ጥቅምት ስምንት ጀምሮ ነው ገቢራዊ የሚሆነው። የፖለቲካ ስራዎች አማካሪውና የዩናይት ስቴትስ ፕሬዝዳንት ዶናልድ ትራምፕ የረዥም ጊዜ ረዳት የነበሩት ሮጀር ስቶን ባለፈው አመቱ የዩናይት ስቴትስ ፕሬዝዳንታዊ ምርጫ ጣልቃ ገብታለች ከምትባለው ሩሲያ ጋር በሚጠረጠረው የመመሳጠር ድርጊት ወይም መመሳጠር አንዳችም ተሳትፎ አልነበረኝም አሉ። ከዩናይት ስቴትስ ምክር ቤት አባላት ጋር በዝግ ቃል ከሚሰጡበት ስነ ስርዓት አስቀድሞ ይፋ ባደረጉት በዚህ መግለጫ በምርጫ ዘመቻዎቹ ወቅት የውጭ ሀገር ጣልቃ ገብነት እንደነበር ግልጽ ነው፣ ነገር ግን መርማሪዎች ቀልባቸውን ማነጣጠር ያለባቸው በዩክሬንና በዚያን ጊዜ የዴሞክራቲክ ፓርቲ እጩ ሂላሪ ክሊንተን ላይ ነው ብለዋል። ስቶን ዊኪሊክስ የተባለው የሚስጥር አጋላጭ ቡድን የሂላሪ ክሊንተንን ምርጫ ዘመቻ አስተባባሪ ጆን ፖደስታን የተጠለፉ ኢሜሎች ለአደባባይ ለማብቃት ስለታሰበበት ጊዜ አስቀድሞ የሚያውቁት እንዳልነበርም ተናግረዋል። ስለ ደንበኛቸው ሲሉም የፈጸሙት አንዳችም ሕገወጥ ድርጊት የለም ነው ያሉት ስትሆን ፕሬዚዳንት ትራምፕም በበኩላቸው አንዳችም የመመሳጠር ስራ ውስጥ ያልተሳተፉ መሆናቸውን የተናገሩት ፕሬዚዳንት ትራምፕ ማሪያ የተባለችውን እጅግ የበረታ ንፋስ የቀላቀለ ዝናብና ጎርፍ ከተመታች ሁለት ሳምንታት የተቃረበውን የፖርቶሪኮውን ግዛት ዛሬ እንደሚጎበኙ ተገለጠ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። የምናስተናግዳችሁ አዲሱ አበበና አሉላ ከበደን። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ዝግጅት ክፍል 35 ዓመቱን ደፈነ። እኔ ከሁሉ ደስ የሚለኝ ምንድን ነው አድማጭ አይኖረን እዚያ ንደርስ ነው። ስለዚህ ዛሬኛ መስገን ያለብን አድማጮቻችን ነው። አድማጮቻችን ሰሚዎቻችን ብቻ አይደሉም፣ የምስክሮቻችን አይኖቻችን ናቸው። ምክንያቱም ፕሮግራማችን ይስ ያቀርባሉ፣ ገንቢ የሆነ ምክር ይሰጣሉ፣ ሀሳብ ያቀርባሉ። እና ደግሞ ከእለት ዕለት የምናቀርበው ፕሮግራም ዋጋ ሰጥተው ይከታተላል። የቀድሞ የክፍሉ ተጠሪ ወይም ሊቀመንበር ጌታሁን ታምራት ዛሬው በኋላ በሚታወቅበት አፍሪካ ክፍል ዋና ስራ አስኪያጅ አቶ ንጉሴ መንገሻ። ወደ ኋላ ዝርዝሩ እንመለስ፣ ከሁለት ባልደረቦቹ ጋር ሆኖ ወደ ባኋላ ላይ ይመለሳል። አሁን ወደ ዕለቱ አብይ ርዕስ እንለፍ። የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ንግሬ ለንጮ ትናንት መግለጫ ሰጥተው ነበረ ከአዲስ አበባ ዘጋቢያችን መለስካቸው አመሃ ዘገባውን እንዳቀረበም ይታወሳል። ሚኒስትሩ ካነሷቸው ነጥቦች አንዱ የሶማሌላንድ ጉዳይን የሚመለከት ነበር። በዚህም ኦሮሞዎች የጥቃት ኢላማ መሆናቸውና የተፈናቀሉ ብዙ ሺዎች እንደሆኑም የጠቀሱበት ነበር። በመሰረቱ በኢትዮጵያ ህገ መንግስት፣ አሁን ባለው የህገ መንግስት መሰረት ከፌዴራል ጀምሮ እስከ ታችኛው ቀበሌ ድረስ ኃላፊነት ያለው መንግስት ነው። በክልሉ ለሚደረጉ ለማንኛውም የህዝብን ጩኸት፣ ንቅናቄ፣ ጥያቄ ሁሉ መንግስት ያውቋል፣ ይረዳል፣ ሁሉን የሚል ግምት ነው ያለን። ከሁሉም በላይ ኢህአዴግ አንድ ለአምስት ጠርንፎ የያዘው አካል ነው። ስለዚህ በአንድ ከአምስት ባለው ስርዓት የትኛውም ቡዝ ስፍራ በየትኛውም ቦታ ምን እንደተደረገ ኢንፎርሜሽን ያታል የሚል ግምት የለንም። ስለዚህ አሁን በህዝብ መካከል በሶማሌና ኦሮሚያ ማዕከል ለተደረገው ነገር ሁሉ መንግስት ያውቃል፣ ኃይል አለው፣ ገንዘብ አለው፣ ጉልበት አለው፣ ሁሉ ነገር ያውቃል የሚል ግምት ስላለን ይሄ ኃላፊነቱ መንግስት ይወስዳል ብለን ባለፈው ጊዜ መድረክ ይሄንን መግለጫ ባወጣበት ጊዜ ይሄንን አጽንዖት ሰጥቶት እንትን አድርጓል። በእኛ ግምት እነዚህ ህዝቦች አንድ ላይ አብሮ ለዘመናት አብሮ የኖሩ አብሮነትን በሚገባ የተቀበሉና ችግር ሳይኖር የኖረ ህዝብ ክፉና ደጉን ሲካፈል የቆየ ህዝብ ዛሬ ምን ተሰምቶት ግጭት ያነሳል የሚል ግምት አለኝ። ከዚህ በላይም ደግሞ መንግስት ራሱ የታጠቁ ሀይሎች በመሀሉ እንዳሉ እና ታጣቂዎች በየቦታው ችግር እንደፈጠሩ ከታጣቂዎች ግድያ ሁሉ የተፈጸመው የሚል ሁለቱ የክልል መስተዳድሮች እከሌ ነው ጸቡን ያጫረው እከሌ ነው፣ እከሌ ነው ሲባባሉ ሰምተናል። በመሀሉ ግን ህዝብ ተጎድቷል። ከዚህ ውስጥ ከኦሮሚያ እስካሁን ድረስ ካለን መረጃ ያልተጣራ በሶማሌ በኩል አምሳ ሰው ሲገደል በኦሮሚያ በኩል ስድስት ሰው እንደተገደለ እና የተፈናቀለ ኦሮሞ በዛ በኩል አምሳ አምስት ሺህ የሚደርስ ኦሮሞ ተፈናቅሏል። መፈናቀል እንግዲህ እኛ ያልገባን ሶማሌ ክልል የሚኖር ህዝብ ተፈናቀለ ሲባል ከዛ በመኪና ተጭኖ እስኪመጣ ድረስ ከቤቱ እስኪወጣ ድረስ ይሄ ሁሉ ቁጥጥር ባለበት መንግስት ሁኔታ ሰው ከቤቱ ተፈናቅሎ የሚወጣበት ምክንያት እኛ አይገባንም። ተጭኖም እስከ ምስራቅ አራር ድረስ እንደመጡ ግራ ነው የሚገባል። እንግዲህ አወዳይ ላይ የሞቱ ሰዎች አስራ ስምንት ናቸው። ስድስቱ ኦሮሞ ሲሆን አስራ ስምንቱ ሱማሌዎች ናቸው። በአስራ ስምንቱ ቀብር ስነ ስርአት ላይ የሱማሌ ብሔራዊ ክልላዊ መንግስት ለሰባት ቀን በክልሉ የሀዘን ቀን ሆኖ እንዲዋልና ህዝብ እንዲያስብ ይህን አድርጓል። በሌላ በኩል በኦሮሚያ ውስጥ ለሞቱት በማዕከላዊ መንግስትም ይሁን በክልሉ መንግስትም ለሞቱ ሰዎች ምንም የተወሰደ ነገር የለም። መረጃ ለማሰባሰብ እኛ አልቻልንም። በአካባቢው ቁጥጥር የሚያደርገው መንግስት ስለሆነ ራሳችን ደርሰን ልንቆጣጠር አልቻልንም። ግን መንግስት የሰጠውን መረጃ እንደ መረጃ ነው የምንጠቀምበት። ስለ ጠቡ፣ ስለ ግጭቱ መነሻ ደግሞ የሚጠቃ ሁለቱ ህዝቦች ተፈቃቅረው አብረው የኖሩ ናቸውና ዝም ብለው ከምድር ተነስተው ጠብ የሚፈጥሩበት ምክንያት የለም ይላሉ። የጠቡ መነሻ ሌላ ነው የሚሉ ይመስላል ከአነጋገሩ። ምንድን ነው እናንተ በተለይ እርስዎ እንደ ኦፌኮ መሪ እንደ ምክትል መሪ ለጠቡ መነሻ ለግጭቱ መነሻ ምንድን ነው ይላሉ? ምን ትላላችሁ? ይሄ አካባቢውን የሚቆጣጠሩ ታጣቂ ኃይሎች ናቸው ይሄን ሁሉ ግጭት ያስነሱት እንጂ ህዝቡ አልተጋጨም። ግጭቱ ከህዝብ አይደለም። መንግስት ደግሞ ይሄንን የሚያደርገው ከአሁን በፊት እንደተደረገው የኢትዮጵያ ህዝብ የጠየቃቸው ጥያቄዎች አሉ። መንግስት ሊመልሳቸው የሚገቡ ጥያቄዎች አሉ። እነዚህን ጥያቄዎች ላለመመለስና ህዝብ የጠየቀውን ስለመብት የተጠየቁት ነገሮች ሁሉን ለማዘናጋት በአሁኑ ጊዜ ጊዜ ለመውሰድ እና ጊዜ ለመግዛት የተደረጉ ናቸው እንጂ ህዝብን ለህዝብ የሚያጋጭ ጉዳይ አይደለም። ታጣቂ ኃይል ነው በመሀል ያለውና ይህን ሁሉ የሚያደርገው እና ስለዚህ የኮሚኒኬሽን ሚኒስትሩ ትላንት በሰጡት መግለጫ ከመንግስት ይሁን ከሁለቱ መስተዳድሮች ማን እንደሆነ ለወደፊት ተጣርቶ የሚታወቅ የሚል የሚል ነገረን መንግስትም አልካደም እስካሁን ድረስ ታጣቂዎች በመሀል መኖራቸውን ነው። ሚኒስትሩ በሰጡት መግለጫ ደግሞ ስለ ደብረዘይቱ ስለ ብሾፍቱ የሆራ ግጭትም ተነስቷል እና በዛ በኩል በቂ ጥበቃ ይደረጋል፣ በሚቀጥለው የኢሬቻ በዓል ሰላማዊ በዓል እንዲሆን፣ ግጭት እንዳይፈጠር፣ ሁከት እንዳይቀሰቀስ በቂ ጥበቃ ይደረጋል ተብሏል እና በእናንተ በኩል ይህንን አስተያየት ወይም መግለጫ እንድታያችሁት በእኛ በኩል የኦሮሞ ህዝብ ተነስቶ ግጭትም የሚፈጥርም ህዝብም አይደለም፣ ግጭት የሚቀሰቅስም አይደለም። ባለፈው ዓመት በዚሁ ተሳቦ ጥበቃ ይደረጋል ተብሎ እዛ ለሄደው ህዝብ እልቂት የተደረገውን ነገር ሁሉ በቁጭትና በሀዘኔታ ነው የኦሮሞ ህዝብ የሚያየው። ዘንድሮ በሚደረገው የሬቻ በዓል ላይ ሰላም የሚፈጠርበት የተጣላ የሚታረግበት በኦሮሞ ባህል መሰረት ሁሉ ፍቅር የሚወርድበት ፍጹም ሰላማዊ የሆነ ስርዓት ያለው ስርዓት ነው። በሬቻ ላይ ምንም የጥል መንፈስ የሚካሄድበት ቦታም አይደለም። ባለፈው አመት ለተደረገው ለሞቱት ወገኖቻችን ጥልቅ የሆነ ሀዘን አለን፣ እያዘነ ነው። ዘንድሮም ይሄ ሀዘን እንደሚቀጥል ነው፣ በዘፈን ሳይሆን በጭፈራ ሳይሆን በሀዘኔታ ያለፈውን አመት የምናስታውስበት ይሆናል። ስለዚህ ሌላ ጠባቂ ሳያስፈልገው ራሱ ተደራጅቶ ገዳ ስርዓት የሚያካሄዱ ለዚህ ሁሉ ኃላፊነት የወሰዱና ይህን የሚያደራጁ አካላት ስላሉ ሌላ አካል እዛ ውስጥ ገብቶ ችግር ይፈጥራል የሚል ስጋትም የለንም እኛ በእኛ በኩል። ስለዚህ ህዝቡ በሰላማዊ መንገድ ሄዶ ይህንን በዓል የሚያክብርበት ነው። ማስታወሻ ቢሉ በእረቻው በዓል ጊዜ ሕይወታቸው ላለፈ ማስታወሻ ሐውልትም እንደተሰራ እናውቃለን እና በዛ በኩልም በእናንተ በኩል አንድ መግለጫ እንደወጣ አስታውሳለሁ። ሁኔታው ድንገተኛ አለመሆኑን የሚገል ሐውልት ተብሎ የወጣው በእውነቱ በጣም የሚያሳዝን ነው። አንደኛ ሐውልቱ የተሰራው ወደ ሁለት ኪሎ ሜትር አካባቢ ራቅ ያለ ቦታ ነው። በሁለተኛ ደረጃ አንድ ሐውልት ሲሰራ ያለቁትን ሰዎች ለማስታወስ የእነዛን ሰዎች ስም ዝርዝር የያዘ ፎቶግራፍ ያለበት ሐውልት ነው ብለን እናምናለን። ይሄ አልተደረገም። ስም ዝርዝራቸውም እዛ ላይ የለም። እንዲሁ በድንገት የሞቱ ተብሎ እዛ ላይ የተጻፈ ነገር ነው። ይሄም በቁጭት ነው የኦሮሞ ሕዝብ የሚያስታውሰው። ድንገት የሞቱ ሳይሆን ቅድብብር ያለበት ሆን ተብሎ የተደረገ ነገር እንጂ በድንገት ያለቁ ሕዝብ አይደለም እና ስለዚህ መግለጫ ባወጣንበት ጊዜ እዛ ላይ ሐውልት ሰራን ያላችሁ ትክክል አይደለም። እኛ ድርጅታችንም ኦፌኮም ይህም በዚህ ላይ ጥልቅ አሀዘን አለሁ። ህዝብ እያዘነ እንዲህ አይነት ነገር ማስተላለፉ የበለጠ ቁጭቱን እንዲቀሰቅስ ለማድረግ ካልሆነ በስተቀር እውነት ለዚህ ላለቀው ህዝብ ሀውልት ለመስራት የተደረገ አይደለም ብለን እናምናለን። የኦሮሞ ህዝብም የሚቀበል አይመስለኝም። በጣም አመሰግናለሁ። አቶ ሙላቱ ገመቹ የኦሮሞ ፌዴራላዊ ምክር ቤት ምክትል ሊቀመንበር። እግዚአብሔር ይስጥልኝ ስለ ጊዜው አመሰግናለሁ። አቶ አዲሱ፣ ቀደም ሲል እንደገለጥነው አቶ ነገሪ ሌንጮ ትናንት በሰጡት መግለጫ ላይ ያነሷቸውን ነጥቦች ጠቀስ ጠቀስ አድርገን ነበር፣ የሶማሊላንድ ጉዳይን የሚመለከት በዚህም ኦሮሞዎች የጥቃት ኢላማ መሆናቸውና የተፈናቀሉ ብዙ ሺዎች እንዳሉ የተናገሩበት ነው። ያን ቅድም አላሰማንም ነበርና ይሄ ነበረ። ሪጋርዲንግ የሶማሊላንድ ኬዝ ዊ ሃቭ ኢንፎርሜሽን ዳት ኦሮሞ ሃቭ ቢን ታርጌትድ አንድ ዜር አር ሞር ዳን 3 ኦሮሞስ ሃቭ ቢን ዲስፕሌይስድ። ከሶማሌላንድ ከሶስት ሺህ በላይ ኦሮሞዎች ተፈናቅለው አሁን አንዳንዶቹ ሶማሊያ ክልል ውስጥ ይገኛሉ፣ አንዳንዶቹም በምስራቃዊ ኦሮሚያ ክልላዊ ግዛት ውስጥ ናቸው። ወደ አስር ሺህ ያህል ህዝቦቻችን ተፈናቅለዋል። ይህን ህገ ወጥ ድርጊት ማድረግ እንደሌለባቸው እናውቃለን። በሁሉም መልኩ ህገወጥ ነው ነው ያሉት ሚኒስትሩ ነገሪ ሌንጮ። በዚህና በሌሎች ነጥቦች ዙሪያ የኦሮሞ ፌዴራላዊ ምክር ቤት ምክትል ፕሬዚዳንት አቶ ሙላቱ ገመቹ የሰጡትንና አሁን ያደመጣችሁትን ቃለመጠይቅ አቅርበናል። እንደ አስፈላጊነቱ በዚህ ጉዳይ ላይ በሌላ ጊዜም ተመልሰን እንመጣለን። ከአሜሪካ ድምፅ መጽሔት እያደመጣችሁ ነው። የሰማችሁት የዕለቱን አብይ ርዕስ ዝርዝር ነበር። የትንታኔው መጽሔት ይቀጥላል። የኬንያ ተቃዋሚ ፓርቲ ዛሬ ከምርጫ ቦርዱ ሕንፃ ውጪ ባሉ ጎዳናዎች ባካሄደው ሰልፍ ጥቅምት 16 ቀን 2010 ዓ ም ዳግም ሊካሄድ የታቀደውን ፕሬዚዳንታዊ ምርጫ አዲስ የተመረጡ አካላት እንዲያካሄዱ ጠይቋል። ይህ የተጠየቀው የባለሥልጣናት ለውጥ ተግባራዊ ካልተደረገ ግን ራሱን ከምርጫው እንደሚያገል ተቃዋሚው ፓርቲ ባሳሰበበት ንግግር ነው። ገዢው ፓርቲ በበኩሉ ማስፈራሪያ ሲል የገለጸውን ይህን በተቃዋሚው ፓርቲ የቀረበ ጥሪ ውድቅ አድርጎታል። ጂል ግሬግ ከናይሮቢ ያደረሰችንን ዘገባ ዝርዝር ሰለሞን ክፍሌ ይዞ ቀርቧል። ዛሬ ጠዋት ከኬንያ ብሔራዊ ምርጫ ኮሚሽን ደጃፍ ውጪ ይሰማ የነበረው ፖሊሶች የሚተኩሱት የአስለቃሽ ጋዝና የተቃዋሚ ሰልፈኞች የሽሽት ድምፅ ነበር። አሁን ሰልፈኞቹ ከተለያየ አቅጣጫ በመጉረፍ ወደ ሕንፃው ለመቃረብ ብዙ ጥረት አድርገዋል። በተጠናከረው የፖሊስ ኃይል ግን ሊበተን ችሏል። የተቃዋሚው ፓርቲ መሪ ራይላ ኦዲንጋ ተከታታዩን ሰልፍ የጠሩት ሊቀመንበሩን ኢዝራ ቺሎባን ጨምሮ ሌሎች ባለሥልጣናቱ ሥልጣናቸውን እንዲለቁ በምርጫ ኮሚሽኑ ላይ ጫና ለማሳደር ነው። አይኤቢሲ ብሔራዊ የምርጫ ቦርድ ኮሚሽን ባለፈው ምርጫ ለተፈጠረው ስህተት ተጠያቂ የሆኑ ባለሥልጣናትን ዛሬም ተቋሙ ውስጥ አስቀምጦ የሐቀኛ ምርጫ ሂደት መጀመር አይችልም። በዚህም ምክንያት ነው ዛሬ ይህን ሰላማዊ ዘመቻ በመጀመር በሕዝባዊ ግፊት ባለሥልጣናቱን አስወግደን የትክክለኛ ምርጫ ሂደት ለማስጀመር የወጣ ነው። የኬንያ ጠቅላይ ፍርድ ቤት ያለፈውን ምርጫ የሰረዘበትን ምክንያት በቅርቡ በዝርዝር አስታውቋል። ፍርድ ቤቱ ምንም እንኳ ግለሰቦችን ተጠያቂ ባያደርግም ኮሚሽኑን ግን ኮምፒውተሮቹን እንዲከፍት በፍርድ ቤት የተሰጠውን ትእዛዝ ባለማክበርና ከየአካባቢው እየጎረፉ ያሉ ቆጠራዎች ሳይጠናቀቁ የምርጫውን ውጤት ይፋ በማድረግ ወንጅሎታል። የ24 ዓመቱ ወጣት አይዛክምባዬ የናይሮቢ ዩኒቨርሲቲ ተማሪ ነው። ዩኒቨርሲቲው ከምርጫ ኮሚሽን ዋና ጽህፈት ቤት ፊት ለፊት ይገኛል። አሁን በየቦታው የአስለቃሽ ጋዝ ተኩስ ስለነበር መንቀሳቀስ አልቻልኩም። ድርጊቱ ከፖለቲካ ጋር የተያያዘ ነው። እኛ ተማሪዎች ደግሞ በዚህ አይነቱ ድርጊት ደስተኞች አይደለንም። ምክንያቱም በየስፍራው አለመግባባትና አለመቻቻልን ሊፈጥር ይችላል ብለን ስለምናምን። ዛሬ የተቃውሞ ሰልፉ ከመካሄዱ በፊት የኦዲንጋ ኦሬንጅ ዲሞክራቲክ ሙቭመንት ፓርቲ ሊቀመንበር ጆን እምባዲ ፕሬዝደንቱ ሩ ኬንያታ ኦዲንጋና አብረዋቸው የሚወዳደሩት ካሎንዞ ሚስዮካ የሚገኙበትን ሁኔታ እንዳላሳወቋቸው ይፋ አድርገዋል። ስለዚህም ለመሪዎቻችን የሚሰጠውን የደህንነት ጥበቃ በ24 ሰዓት ውስጥ ተግባራዊ እንዲያደርግ መንግሥትን ጠይቀናል። አለበለዚያ ግን ሕዝባዊ እርምጃ እዚያው ደጃፋቸው ላይ እንደሚጠብቃቸው ነግረናቸዋል። ይሄ ለድርድር አይቀርብም። በኬንያ ህገ መንግስት መሰረት ከፍርድ ቤቱ ብይን በኋላ አዲስ ምርጫ በስልሳ ቀናት ውስጥ መካሄድ ይኖርበታል። ገዢ ፓርቲ ምርጫው በተያዘው የጊዜ ሰሌዳ መሰረት መካሄድ እንዳለበት አጥብቆ ይከራከራል። የኮሚሽነሮቹን መባረር ጥያቄ ግን አይቀበልም። ፖለቲከኞች ሀገሪቱ ህገ መንግስታዊ ቀውስ ውስጥ ከመግባቷ በፊት ልዩነቶቻቸውን ያስወግዳሉ ብለው ተስፋ እንደሚያደርጉ አብዛኞቹ ኬንያውያን ያምናሉ። የዩናይትድ ስቴትስ በያዝነው ወር የምግብ ዋስትና እጥረት ለገጠማቸውና ግጭት ላዳሸቃቸው የአፍሪካ ሀገሮች በመቶ ሚሊዮኖች ዶላር የሚቆጠር ገንዘብ ለመስጠት ቃል ገብታለች። የወባ በሽታን ለመቋቋም አሲድ መርሃ ግብር እንደምታወጣም ታውቋል። ፖሊሲዎቹ ይፋ የተደረጉት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ወቅት ሲሆን የትራምፕ አስተዳደር አፍሪካን አስመልክቶ ከወጣቸው አዲስ እቅዶች መካከል ናቸው። ይሁንና ፕሬዚዳንት ትራምፕ ከአፍሪቃ መሪዎች ጋር በተገናኙበት ወቅት ከተናገሯቸው መካከል አንዳንዶቹ ጥያቄ ማስነሳታቸው እንዳልቀረ የአሜሪካ ድምፅ ራዲዮ ዘጋቢ ማሪያማ ዲያሎ ጠቁማለች። አዳነች ፍሳዬ ታቀርበዋለች። ፕሬዚደንት ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ከአፍሪቃ መሪዎች ጋር በምሳ ግብዣ ላይ በተነጋገሩበት ወቅት ስለ ግጭት አፈታት ጉዳይ ለመነጋገር በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደርን ወደ አፍሪቃ እንደሚልኩ ገልጸዋል። We're ሱዳንና ኮንጎ ውስጥ የሚካሄደው ግጭት በጽኑ አሳስቦናል በቅርብ እየተከታተል ነን በሚሊዮኖች የሚቆጠሩ ሕይወቶች አደጋ ላይ ወድቀዋል ሰብአዊ ረድኤት ማቅረባችንን እንቀጥላለን በደቡብ ሱዳን በናይጄሪያ በሶማሊያና በየመን ለተደቀነው ረሃብና ለግጭት ማስታገሻ ፕሮግራሞች 575 ሚሊዮን ዶላር የመስጠት እቅድ እንዳለ የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት አስተዳዳሪ ማርክ ግሪን ተናግረዋል። ምግብ ከማከፋፈል እስከ በሽታ መከላከያ ክትባት የሚደርስ ሥራ ነው የምናካሂደው። ለጤና የሚያስፈልገውን ነገር ማቅረባችንን በማረጋገጥ የእህል ምርት እንዲሁም የየአካባቢው ኢኮኖሚ ላይ እናተኩራለን። ወባ በሽታን ለመከላከል በተደረገው ጥረት ደግሞ ለካሜሩን፣ ለኮርዶቫር፣ ለኒጀር እና ለሲራሊዮን አዲስ ፕሮግራም ወጥቷል። አዲስ ገንዘብ እንደሚመደብ፣ አብዛኛው ግን ከቆየው መርሃ ግብር ወጪ እንደሚደረግ ግሪን አውስተዋል። የአፍሪካ ሕብረት ሊቀመንበር የሆኑት የጊኒ ፕሬዚደንት አልፋ ኮንዴ ከፕሬዝደንት ትራምፕ ጋር የተደረገውን ስብሰባ የራሳቸውን ሀሳብ ለማቅረብ ተጠቅመውበታል። አፍሪካ ጠንካራ የግል ዘርፍ እንዲኖራት ተጨባጭ የመዋለ ነዋይ ፍሰት ያስፈልጋታል። የግል ዘርፉ የሥራ ዕድል እንዲፈጥርና ሴቶችና ወጣቶች ራሳቸውን እንዲችሉ በማድረግ እንዲረዳ ማለት ነው። ተሸኘዋ የላይቤሪያ ፕሬዝደንት ኤለን ጆንሰን ሰርልፍም ከአሜሪካ ድምፅ ጋር ባደረጉት ቃለ መጠይቅ ተመሳሳይ ሀሳብ አስተጋብተዋል። በኦፊሴል ብዙ የሰራን ቢሆንም በአካባቢያችን ሁኔታና በመሰረተ ልማት እጦት ምክንያት ለኢንዱስትሪ የሚያስፈልጉ መንገዶችንና መብራት ኃይልን የመሳሰሉ ችግሮች አሉ። አሁን ግን ባደረግነው ጥረት መሰረት እነዚህ ነገሮች መምጣት ጀምረዋል። ስለሆነም የዩናይትድ ስቴትስ የግል መዋለ ንዋይን ለመሳብ ይችላሉ። ፕሬዚደንት ትራምፕ አፍሪቃ ውስጥ ስላሉት እድሎች ሲናገሩ ግን ሁለት ጊዜ ናምቢያ ስለተባለች የአፍሪቃ ሀገር ተናግረዋል። ናሚቢያ ለማለት መሆኑ ነው። ብዙ ጓደኞቻቸው ሀብታም ለመሆን ወደ አፍሪካ እየሄዱ ናቸው ብለዋል። በአሜሪካን ዩኒቨርሲቲ የሚያስተምሩት ፕሮፌሰር ኮዋኩ ንዋማን ሰዎች ሙዓለ ንዋይ ሲያፈሱ ራሳቸውን ለመርዳትም ጭምር ነው ይላሉ። ሰዎች በሀገርህ መዋዕለ ነዋይ ሲያፈሱ ሊረዱህ ስለፈለጉ ነው ማለት አይደለም። መጠቀምም ይፈልጋሉ። ይህ ደግሞ መጥፎ ነገር አይደለም። አፍሪካውያንም የሚጠቀሙ እስከሆነ ድረስ ሀብት ቢያገኙበት መጥፎ አይደለም። የፕሬዚደንቱ ጓደኞች አፍሪካ የሚሄዱት ለመዝረፍ ሳይሆን ለሁሉም እድል ለመፍጠር እንደሚሆን ተስፋ እናደርጋለን። ንዋማን አያይዘውም ዓለም በአፍሪካ ላይ ትኩረት ለማድረግ ረሃብ እስከሚገባበት ጊዜ ድረስ መጠበቅ የለበትም ሲሉ አስገንዝበዋል። በሐቀኛ የጋራ ጥቅም ላይ የተመሠረተ ግንኙነት ቀውስ ሲከሰት ብቻ ምላሽ ከመስጠት በላይ መሆን አለበት። አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችን ነው። አሁን በተዘዋዋሪው የስልክ መስመር 202205 9942 የውስጥ መስመር 14 ከእናንተ የደረሱን አስተያየቶች እናስከትላለን። ጥና አስትልኝ የአሜሪካ ድምፅ አዘጋጆች አስተያየት ለመስጠት ነው። ዝግጅታችሁን በተመለከተ ለምሳሌ አንዳንድ የውጭ ሀገር ሰዎችን ቃል በሚናገሩበት ጊዜ ያንን በእንግሊዘኛ የተናገሩትን ታሰ የተናገሩትን ታሰሙና እንደገና ደግሞ ወደ አማርኛ መልሳችሁ ታቀርቡታላችሁ። እንደዛ ከማድረግ ይልቅ ዝም ብላችሁ የሰዎቹን ፍሬ ነገሩን በአጭሩ ወስዳችሁ ማቅረብ ይሻላል። እንግሊዘኛውን አናግሮ ወደ አማርኛ መመለሱ የሰውየውን ድምፅ አስፈላጊ አይመስለኝም። ዝግጅቱን ያራም ያዝራዝመዋል። በዛ ላይ ደግሞ የእናንተንም ጊዜ ደግሞ ያጣብብባችኋል። ሌላ ደግሞ ቃለመጠይቅ በምታደርጉበት ጊዜ ጥያቄያችሁ በጣም ይረዝምና ተጠያቂው ሰውዬ ደግሞ የሚሰጠው መልስ በጣም ያጥርበታል እና እንደውም አንድ ጊዜ አሁን በቅርብ ጊዜ አንድ የቡና ተክል ተመራማሪ የሆኑትን ሰውዬ በምታነጋግሩበት ጊዜ የእናንተ ክፍል ጋዜጠኛ አቶ ሰለሞን ይመስለኛል፣ ሰውዬውን ዝም ብሎ በጥያቄ ያጣድፋቸዋል። ሰውዬው ጥያቄያቸውን ከመመለሳቸው በፊት እሱ ዝም ብሎ ይቀድምና ይጠይቃቸዋል ግን ሰውዬውን ሀሳባቸውን ለመግለጽ አልቻሉም። እንደዚህ አይነቱን ነገር ብዙ ጊዜ ያደርጋላችሁና ይህን ነገር ብትአስወግዱት ብታርሙት ሀሳብ ለመስጠት ያህል ነው። አመሰግናለሁ። ቪዎች አቶ መለስ የሚባሉት ሰውዬ ለሰለሞን ክፍ ለሰለሞን አባተ ስለ የተባበሩት መንግስታት ግጭት አፈታት እና እንዴት ወደ ግጭት እንዳይክር አንድ አሜሪካዊ በዴሞክራሲ ያለ መንግስት ነው እንጂ የህዋት ባለስልጣን አይመስሉም። ለመሆኑ አይታዘብም ሰው አሁን በኦሮሚያ የሚደረገው ከውጭ አገር ግፍጥ ግጭት የባሰ አይደለ እንዴ ሰው አላለቀም እንዴ በሺዎች ቢቆጣ አልተፈናቀለም ጎንደር ውስጥ አሁን እየተደረገ ያለው ሌላ ግጭት ለመፍጠር በቁማንት አማራ እያሉ ወልቃይቶች ተጠጠሂቀው ወልቃይቶች እስር ቤት ገቡ ያውም ደግሞ በህጉ ሂደው ሄሎ ጤና ስትሉ ቪኦኤዎች እንደምን ሰነበታችሁ? የዘወትር አድማጫችሁ ነኝ። ከስካቱን ካናዳ ነው ምደውለው። ባለፈው በዘገባችሁ ስከታተል ነበር ና ስለ ሶማሊያ ና የኦሮሚያ ክልል ስለ ተፈናቀሉት ነው። ና እኔ በጣም አንድ የገረመኝ ነገር ስላለ ነው። ያለፈው አመት የትግራይ ተወላጆች ተፈናቀሉ ተብሎ ከጎንደር ስንት በአየር ሲሄዱና የኢትዮጵያ ሚዲያ በተለይ ስለ እነሱ ብዙ ዘገበ፣ ብዙ ገንዘብ ደግሞ ተዋጣ። በቃ አስራ አራት ሚሊዮን አስራ አምስት ሚሊዮን አሁኑት እነዚህ የተፈናቀሉ የሶማሊያ የኦሮሚያ ህዝቦች የተፈናቀሉት ማን ነው የሚያያቸው? እና በጣም ነው የማመሰግነው። ቪዎች መልካም ቀና ከሳስካቶን የምደውሉ አመሰግናለሁ። ጥያቄ ላቀረባችሁልን ሁሉ አድማጮች እናመሰግናለን። እናንተም ጥያቄ አታስረዝሙኛን እንደተቆጣችሁን ረዥም ጥያቄ ታደርጋላችሁ። እንደዛ የምናደርግና የሚያስጠላብን ከሆነ እናርማለን። ሌላው ግን እንግሊዝኛ ድምፅ አሰምታችሁ እሱን ትርጉም ስታደረጉ ጊዜ ፈጃ ለተባለው ትንሽ እዛ ላይ ወደ እኛ ስራ የተጋፉ መሰለኝ። ይሄ የምናደረገው ለምንድን ነው? ከነስሙ አክቹዋሊቲ ይባላል። ዲ አክቹዋል ትክክለኛ ሰውየው የተናገረው ለምሳሌ አሁን ቅድም አቶ ነገሪ ሌንጮን አናገርን እንዲህ ብለው ነበር ስንል፣ እውነታውን ለማስደገፍ ነገራችንን ለማጠናከር ስንፈልግ በእንግሊዝኛ የተናገሩትን ብዙ ደግሞ አናጫወትም። ያማርኛ ስለሆነ ትንሽ አጫውተን ትርጉም እንሰጣለን። እና ነገርን ለማጠናከር የምናረገው ስለሆነ ይሄ ወደፊት መማ ተሆኖ ከይቅርታ ጋር አድማጫችን አስተያየተውን ተቀብለናል። ለማንኛውም እግዜር ይስጥልን። አዲሱ ቀጣዩ ቀጣዩ ፕሮግራም ቪኦኤ የአማርኛው አገልግሎት ሰላሳ አምስተኛ ዓመት ሰላሳ አምስት ዓመት የጋዜጠኝነትና የራዲዮ ስርጭት ጉዞ ሰላሳ አምስተኛው ከመጀመሩ በፊት አልነበርኩም። ይህን ጥያቄ እሁድ ዕለት አንስተህብኛል ታዲያ አንተም ወይ ነበርክ አይመስለኝም። በዚህ ስራ በዚህ በአሜሪካ ድምፅ አዲሱ እንደተረዳሁት፣ ሰላሳ አምስተኛ አመቱን ዛሬ ያስቆጠረው የአሜሪካ ድምፅ ሲቆረቆር ከነበሩ ሶስቱ ሰዎች ዛሬም እዚሁ ከአሜሪካ ድምፅ ጋር አሉ። አዲስ አበባ ነው ያለሁት። እኔም ቤቴ አዲስ አበባ ሆኜ ነው የሰማሁት። ሰላሳ አምስት አመት ለሞላችሁ ባልደረቦቻችን፣ በእድሜ አለቆቻችን እንኳን አደረሳችሁ እንላለን። ሶስት በህይወት ያሉ እዚሁ ግቢ ያሉ ሰዎችን ያናገርነው አንዱ የመጀመሪያው የክፍሉ ኃላፊ የነበረ በጊዜው በጋዜጠኝነትም በብዕር ስም ነው የሚታወቀው። ቀደም ብለን ጠቆም አድርገናል። በራዲዮ መጽሔትም የብዕር ስሙን ይፋ አድርገናል። ጌታውን ታምራት ንጉሴ መንገሻ የአፍሪካ ዋና ክፍል ኃላፊ ነው፣ አሁን ዲሬክተር ነው። እሱ የመጀመሪያው ነው። አዳነች ፍስሀዬ አሁን አብረን የምትሰራው ራ ባልደረባችን ይህ ኢየሱስ ሂብ እንግሊዝኛው ክፍል ይገኛል ከአማርኛው ቆርቋሪዎች እሱም አንዱ ነው። ሶስቱን ያነጋገርከው አልነበርኩም። አዲሱ የዛሬው ፕሮዲሰራችን ደግሞ መሐንዲሳችን ማንዶ ታውቃለህ ማን ነበር? ኦድሬስ ሬገስ ሰላሳ አምስት አመቱ ነው ከዚህ ከአማርኛ ሲጀምር ነው የመጣው ማለት ነው። መልካም ሰላሳ አምስት አመት ኦድሬስ ምን እንዳ እንደተለኝ ሳዲያ ወደ ከእና አቶ ንጉሴ አዳነችና ይሄ ይስካ ወዳደረግከው ቃለ መለ አቶ ንጉሴ እስቲ እንኳን ደስ ያላችሁ ብያለሁና ቀጥልልን። ሰላሳ አምስት አመት እኮ አንድ የጎልማስ እድሜ ነው። እና የሚገርመው ግን አዳነች እዚህ ከኔ ከወኔ ይሄ ይስ ከጀመርነው ፕሮግራሙ ጀመርኑት ሰዎች መካከል ምንገኝነን በሕይወት እግዚአብሔር ያቆየነን ታምሩ እርግጥ ወጥቷል፣ ሪታየር አድርጓል። ከዛ ግን በህይወት በአብረን የነበሩ የሌሉም አሉ እነሱን ማስታወስ ያስፈልጋል ዛሬ ደስ ይለኛል ማስታወሳቸው ይህም ፕሮግራም እዚህ ደረጃ እንዲደርስ መሰረቱን የጣሉ ሰዎች ናቸው አሸናፊ አበጀ የዮሐንስ ኃይለ ኢየሱስ እና ኤሊዛቤት ባና ፕሮዲሰር የነበረችው በጣም ደስ ነው የሚለኝ ሰላሳ አምስት አመት እርግጥ ብዙ አመት ነው ስንጀምር በሰላሳ ደቂቃ ጀመር ወደ አንድ ሰዓት አደግን እንደማስታውሰው በሺ ዘጠኝ መቶ ዘጠና ስድስት ዓመተ ምህረት ሀያ አንድ ዓመት በፊት መሆኑ ነው። እንደገና ሰላሳ ደቂቃ ወረደ። ምክንያቱም አማርኛና ትግርኛ መፈት ነበረብን፣ አስራ አምስት አስራ አምስት ደቂቃ። ዛሬ እነዚህ ፕሮግራሞች እያንዳንዳቸው ግማሽ ግማሽ ሳያት ሲሆኑ አማርኛ ደግሞ ከሰኞ እስከ አርብ ድረስ አንድ ሰዓት ተኩል እና ቅዳሜና እሑድ ደግሞ አንዳንድ ሰዓት እና እዚህ ደርሰናል። እኔ ከሁሉ ደስ የሚለኝ ምንድን ነው አድማጭ ባይኖረን እዚያን አንደርስ ነበር። ስለዚህ ዛሬ እኛ መስገን ያለብን አድማጮቻችን ነው። አድማጮቻችን ሰሞቻችን ብቻ አይደሉም ምስክሮቻችን አይኖቻችን ናቸው። ምክንያቱም ለፕሮግራማችን ሂስ ያቀርባሉ፣ ገንቢ የሆነ ሂስ ምክር ይሰጣሉ፣ ሀሳብ ያቀርባሉ እና ደግሞ ከዕለት ዕለት የምናቀርበውም ፕሮግራም ዋጋ ሰጥተው ይከታተላሉ። በዛሬው ሁለተኛ ማመስገን ያለብን ሰላሳ አምስት ዓመት

እዚህ በመግባት ብዙ ነገር ተምሬ ያለሁኝ በተለይ ጥሩ እድል ገጥሞኝ ኤርትራ ሬፈረንደም ስታካሄድ ለነጻነት ሬፈረንደም ስታካሄድ አስመራ ድረስ ሄጄ ሽፋን ሰጥቻ አለሁኝ። ከዛ በፊት ደግሞ ኢህአዴግ ስልጣን ላይ ሲወጣ እንደ አጋጣሚ ሆነው እናቴ እዚህ ነበረች ና ላደርስ ወደዛ ሲሄድ እግረ መንገዲሽን አንዳንድ ነገር ይልን ተብዬ ከአዲስ አበባ አስመራ ድረስ ሄጄ ካብር ለማድረግ ችያለሁኝ። የተበተኑትን ወታደሮች አነጋገር ያለሁኝ ባለስልጣኖች አነጋገር ያለሁኝ። ከዛ በኋላ ደግሞ የኤርትራንና የኢትዮጵያን ጦርነትንም ካበር ለማድረግ እድል አግኝቻለሁና የታሪክ ምስክር ለመሆን ችያለሁ። እዚህ በመስራቴ እና ትልቅ ደስታ ይሰማኛል፣ ትልቅ ኩራትም ይሰማኛል። እንኳን አብሮ አደረሰ ነው። እኔም እንደዚሁ ያው ንጉሴና አዳነች ባሉት ላይ ብዙም አልጨምርም። ዋናው በዛች በቀውጢ ጊዜ ያኔ በኢትዮጵያ የኢትዮጵያ ሕዝብ መመርኮዣ በሚያስፈልገው ጊዜ ያንን ለኢትዮጵያ ሕዝብ ማሟላት፣ ለኢትዮጵያ ሕዝብ ድምፅ መሆን፣ ለኢትዮጵያ ሕዝብ የሚፈልገውን ከዚህ በሚገባ ፕሮግራሞች እያዘጋጀን በምናቀርብበት ጊዜ በዛች በታሪክ ጊዜ መኖራችን እኔም ራሴ ኢትዮጵያ ስሄድ አንዳንድ ሰዎች ድሮ የሚሰሙን በማስታወስ ይናገራሉ። እናንተ የእኛ ድምፅ ነበራችሁ። ሶስት ሰዓት ስትሆን ማታ ላይ በር ተዘግታ አንቴናዋ ተስተካክላ እናንተን ካልሰማን አንተኛም። ቀን የሚሰሙትን በሙሉ ማታኛ እናፈርሰዋለን። ስለዚህ እሱ ትልቅ መስኮት ነበርን። እኔ ራሴ እድሉን በዛን ጊዜ በማግኘቴና በእውነት በኢትዮጵያ ታሪክ ውስጥ ትንሽ አንድ ቦታ መያዛችን ደስ ይለኛል። እንኳን አብረን ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የአማርኛው አገልግሎት 35 ዓመት ሞላው። አንጋፋዎቹን እንግዲህ በድጋሚ እንኳን አደረሳችሁ ብለናል። እንኳን አደረሳችሁ ግሩም ምልልስ ነው። ጥሩ ማስታወሻ ነው። አዲሱ ታዲያ ይህን ጠቀም ያለ ማስታወሻቸውን ሌላ ጊዜ እንደምናደርገው በየአመቱ ብዙ ጊዜ አድርገናል። ሰላሳኛው ላይ እንደውም የጎላ ልዩ ዝግጅት አዘጋጅተን ነበረ። ሰላሳ አምስተኛው ትልቅ እርከን ነው እና ቀደም ብለን በትላንት በስቲያው እሁድ የራዲዮ መጽሔት ቢቢሲ የራዲዮ ጣቢያ በአማርኛ በኦሮምኛ ና በትግርኛ በአፍሪካ ቀንድ ሊያስተላልፍ የጀመረውን ፕሮግራም አስታከን የጋዜጠኞች ውይይት በኢትዮጵያ የመገናኛ ብዙኃን ምህዳር ዙሪያ ብለን ጀምረናል ና የሰላሳ አምስተኛውን እንግዲህ አካተን ብንመለስበት ጥሩ ይመስለኛል። አብሮ መሄድ ነው። መልካም መልካም ነው። እንግዲህ ለሰላሳ አምስተኛ ዓመት አክባሪዎችም ለአድማጮቻችንም፣ ዛሬ የመስቀል ዋዜማ ደመራ ነው። ከዛሬ ጀምሮ ነው መስቀል የሚከበረው። አሁን እንዲያውም ከዚህ አየር ስርጭት በኋላ እዚሁ አካባቢያችን ያሉ አብያተ ክርስቲያናትም እያከበሩ እንደሚሆኑ እርግጠኛ ነኝና ሁሉም ወደ አመቸው ያደርጋል፣ እንደ አመቸው ያደርጋል። ለምን ለአድማጮች ይህ ሙዚቃ እንጋብዝ፣ የመስቀል ሙዚቃ

per me fallava ሙዚቃውን የመረጠችልን አበባየሁ ገበያነች የዌብ እና የሶሻል ሚዲያ ፕሮዲሰራችን፣ የጉራግኛ ሙዚቃ ነው የመረጠችው። ምክንያቱ ይገባሃል። ጉራግኛ በጣም ተስማሚ ይመስለኛል። ይሄ በዓል በተለይ ደመቅ ብሎ የሚከበርበት መሆኑም በጉራጌ አካባቢ ይታወቃል። በዓሉ የሁሉም ነው፣ ሌሎችም ጋር ይከበራል። በርግጥ ግን በአጋጣሚ ደግሞ ኢትዮጵያን በአሜሪካ ፕሮግራሜ ላይ ለነገ ያሰብኩት ጉራገኛ ተናጋሪዎችን መስቀል እንዴት ነው የምታከብሩ? ለምንድን ነው ድሮ ከአዲስ አበባ ጉራገኛ ተናጋሪዎች ወደ አገር ቤት የሚሄዱት? ይህን የመሰለ ስለ አከባበሩ ጥሩ ውይይት እንደሚኖር ተስፋረጋ፣ መንደርደሪያ የሆነል ግሩም ነው። ታዲያ እዚሁ ከመስቀል ጋር እንቆያ። አዲሱ የመስቀል ደመራ በዓል ቀደም ብለም በመግቢያው እንደጠቆም ነው በኢትዮጵያ ይልቁንም ደግሞ በአዲስ አበባ መስቀል አደባባይ ማምሻውን በደማቅ ስነ ስርዓት እየተከበረ ነው ይለናል እስክንድር ፍሬው ተከታዩን ሲያደርሰ ነው። የመስቀል ደመራ በዓል ከሃይማኖታዊ ይዘቱ በተጨማሪ ዓለም አቀፍ ቅርስነቱ፣ የአደባባይ በዓልነቱ፣ ፌስቲቫላዊ ይዘቱ እየጎላ መምጣቱ በዛሬውም አከባበር ላይ ተንጸባርቋል። ይህችን ቀን በቀን መቁጠሪያቸው ውስጥ አስምረው ታላቁን በዓል ብለው የሚመጡ ቱሪስቶች መታየታቸው በቁጥር መጨመራቸው የዚህ ነጸብራቅ መሆኑ ተመልክቷል። ከስፔን የመጡትና ማምሻውን በመስቀል አደባባይ ያነጋገርኳቸው ወይዘሮ አስተያየት ይህንኑ ያረጋግጣል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅርስ ጥበቃ ቤተ መጽሐፍት ወመዘክር ሙዚየምና ቱሪዝም መምሪያ ኃላፊ መጋቢ ሰላም ቀሲስ ሰለሞን ቶልቻ እንደሚሉት የውጭ ትኩረት እየጨመረ መጥቷል። በተለይ በ2004 በዩኔስኮ ከተመዘገበ በኋላ ለውጦች እንደሚታዩ ነው ያብራሩት። በዩኔስኮ መመዝገቡ አንደኛ በዓሉ ዓለም አቀፍ እውቅና ማግኘቱን ተንተርሶ መስቀልን ፕላን አድርገው ጎብኚዎች እየመጡ ነው። ለምሳሌ ሰሜን ኢትዮጵያ የሚሆን ደቡብ ኢትዮጵያ የሚሆን ቱሪስቱ ወደ ሀገር ሲገባ የቱሪስት መዳረሻዎችን የኢትዮጵያን የቱሪስት መዳረሻዎችን ሊጎበኝ የሚፈልግ ማንኛውንም ፓኬጅ ሲያዘጋጅ መስቀልን ፕላን እያደረጉ ነው። መስቀልን ፕላን አድርገው የሚመጡ ብዙ ነጮች ገጥመውናል። ልክ ሴፕቴምበር ላይ የቱሪስቱ ፍሰት እየጨመረ ነው የሚመጣው እና አብዛኛዎቹ ስንመለከታቸው መስቀልን ፕላን አድርገው ነው እየመጡ ያሉት እና ይሄ አንድ በዩኔስኮ ለመመዝገቡ በዩኔስኮ ለመመዝገቡ ትልቅ ትልቅ አስተዋጽኦ አለው መመዝገቡ። ነጮቹ በተለያየ ጊዜ ይመጡ ነበረ። ያ መስቀልን ተንተርሰው መምጣታቸው በዓሉ ዓለም አቀፍ እውቅና ማግኘቱን የምናይበት ነው። አገሬውም ቢሆን ይህንን በዓል ለማድመቅ በከፍተኛ ቁጥር እየወጣ እንደሚያከብረው ዘንድሮም የታየ ጉዳይ ነው። በተለይም የወጣቶቹ ቁጥር እየጨመረ መምጣቱን በበዓሉ ላይ ያገኘኋቸው አቶ ይብራህ አረጋዊ ይናገራሉ። እንዳጠቃላይ ወጣቱ ግን ባህሉን ለማክበር የሚያደርገው ከአመት አመት እየጨመረ መሄዱ በጣም ነው የሚያስደስተኝ። ስለዚህ ተተኪ ትውልድ እየተፈጠረ መሆኑ እሴቱን ጠብቆ የሚሄድ ባህሉን ጠብቆ የሚሄድ አካል ወጣት እየተፈጠረ መሆኑ በዚህ ላይ ደስተኛ ነኝ። ከዚህ ላይ ነው እየጨመረ የሚሄደው ያለ። ስለዚህ ባህሉ ለማክበር የሚመጣ ወጣት ቁጥር በሶ ግምጋ እንዳዩ ቀሪዎች ጨምሯል። በጣም በጣም በጣም ከሚገመተው በላይ። ተመሳሳይ የአገር ባህል ልብስ ለብሰው ወደ መስቀል አደባባይ የመጡት ኤልሳና ጓደኞቿ የነዚህ ወጣቶች ማሳያ ናቸው። ኤልሳ፣ በጋራ ነው? በሰብሰብ ብላችሁ ነው የመጣችሁ? አምስት ጓደኛማቾች ነው፣ አንድ ላይ ነው የመጣው እንደማየው የአገር ባህል ልብስ ለብሳችኋል፣ ሁላችሁም ጠዋፍ ይዛችኋል። ይሄ የየአመት ልምዳችሁ ነው? ዘንድሮ ነው ለየት እናደርገው ብላችሁ ነው? እሱ ነገር ዛሬ በህብረት ሆነ እንጂ ሌላ ጊዜ በተናጠል ነበር የምንሄደው ከቤተሰቦቻችን ጋር። ዛሬ በህብረት እንሂድ ብለን ነው አንድ ላይ። ለምን ለየት ልታደርጉ ታስባችሁ? ዛሬ በህብረት እንሂድ የአገር ባህል ልብስ ለብሰን ጠዋፍ ይዘን እንሂድ ብለን ያው እንግዲህ ድባቡ ሲመጣ ሁለት ሺህ አስር እንግዲህ ሞቅ ባለ ሁኔታ እንቀበል ብለን ነው። እነሱን እንጠይቃቸው። ወደ አንቺ ልምጣ። ሙሉ ስምሽን ነገር ነው ያው እንዲህ ይባላል እና ዘንድሮ ስታዩ የአንችን ግምገማ ንገሪኝ። አሁን በየአመቱ እንመጣለን ብላለች እሷ በተለያየ መንገድም ቢሆን፣ ለየት ያለ ነገር አይተሻል? ድምቀቱ እየጨመረን የመጣው ሰቡ በጣም ዘንድሮ የተለየ ነው ብዙ ነው እና በጣም ደስ ይላል። ስለዚህ ከአምናው የዘንድሮ ደመቅ ብሏል። በጣም ደመቅ ያለ ነው ደስ ይላል። ሙሉ ሙሉ ስምሽን ንገሪኝ። እኔ ቤዛዊት ሞገስ ባላለሁ። ስትመጪ ምክንያቶች ሃይማኖታዊ ነው ብቻ ነው ወይም ምንድነው ምክንያታቸው ስትመጡ? መስቀል ለመራባለ ለማክበር ትልቁ ነገር ሃይማኖታዊ ነው። ኦርቶዶክስ ተዋህዶ ተከታዮች ነን። ከዛ ውጭ ግን ፌስቲቫልም ነው ሰው ብዙ ሰው የሚያከብረው በዓል ነው እና ደስ ይላል መስቀል አደባባይ መጥቶ ማክበር ም ጭምር ነው። አሁን የእናንተ እንግዲህ ምናልባት በግሩፕን በቡድን የመጣችሁ ጠዋፍ ይዛችኋል፣ የአገር ባህል ልብስ ለብሳችኋል፣ ዘንድሮ ለየት እናድርገው ብለን ነው ብለዋል ጓደኞችሽ። ምክንያታችሁ እሱ ነው? ይሄ ከፌስቲቫልነቱም ይነሳ ነው ይመስለኛል። ፌስቲቫል ካልሽው ጋር የሚገናኝ ነው። ትክክል ነው ማለት ትልቅ ፌስቲቫል ነው። ያው እንደምታውቀው በዩኔስኮም የተመዘገበ ፌስቲቫል ነው እና ከእሱ አንፃር እኛም አብሮነታችንን ለማክበር ነው የመጣ ነው። ይሄን ትልቅ ፌስቲቫል ለመሳተፍ ነው አንድ ላይ የመጣ ነው። እንደምታየው አንድ አይነት አይነት ቀሚስ ሆኖ ለብሰናል እና ያን ነገር ለማድመቅ ነው። ፌስቲቫል ለማድመቅ ነው የመጣ ነው። የበኩላችን አስተዋጽኦ ነው ማድረግ ነው። ከሃይማኖታዊ ምክንያታችን በተጨማሪ ፌስቲቫል መሆኑ የአደባባይ በዓል ነው፣ ለዛ ነው የምንመጣው ብላለች። እና በየአመቱ ነው ወይስ አልፎ አልፎ ነው የምትመጡት? መጀመሪያ እኔ መጀመሪያ ነው ስመጣ ግን ደስ ብሎኛል። ለምሽ የመጡ ነው ጊዜ ዛሬም፣ አይ ደስ ይላል። እኔ ክፍለ ሀገር ነበር የማከብረው የት ነበር የምትኖሪው ጅማ ጅማ ነበር ምታከብሪ ምን አየሽ አንቺ እንግዲህ ከነሱ በተሻለ መገምገም ትችያለሽ ስታዩ ምንድነው አጠቃላይ ግምገማሽ ደስ ይላል በጣም ህዝቡም እንደ ኦርቶዶክስም እምነት እንደ አለችው እንደ ፌስቲቫልም አድርገው ነው እያከበረ ያለው ሁሉም ከሌላም ሀገር የሚመጣ ህዝብ የታደመበት ነው እና ደስ ይላል በጣም ከሌላ መቅረሲ ቱሪስቶቹን ማለት ነው። ለካ እስከ ዛሬ አምልጦኛል። በዚህ መንገድ በአከበር ጃሽትላ የነበረ ጓደኞች ጋር አስብሎሻል ው ደስ ይላል። በህብረት እንዲ እንድንሰባሰብም ያው ምክንያቱ ሆኗል ማለት ነው። በጣም አመሰግናለሁ። እንኳን አደረሳችሁ። አሜን። በዛሬው የመስቀል ደመራ በዓል ላይ ፕሬዝዳንት ዶክተር ሙላቱ ተሾመ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁሕ አቡነ ማቲያስና የህንዳቻቸው እንደዚሁም ሌሎች እንግዶች ተገኝተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን አድማጮች ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሰሞኑን ኒውዮርክ ሄደው በነበረ ጊዜ ከተወሰኑ የአፍሪካ መሪዎች ጋር ተገናኝተው ነበር። ራሳቸውን የመቻልና አፍሪካም ዩናይትድ ስቴትስም ውስጥ ሥራዎችን ለመፍጠር የሚያስችሉ ዕድሎችን ለማጠናከር ቁርጠኝነት ላላቸው ሀገሮች የምጣኔ ሀብት አጋርነታችንን መቀጠል እንሻለን ብለዋል። ፕሬዚደንቱ ለአፍሪካውያኑ መሪዎች አፍሪካ ግዙፍ የንግድ አቅምና ሰፊ የገበያ እድሎች ያሏት አህጉር መሆኗን የሚጠቁመው የዕለቱ ርዕሰ አንቀጽ በዓለም እጅግ በተፋጠነ ሁኔታ በማደግ ላይ ካሉ ሀገሮች ውስጥ አስሩ የሚገኙት አፍሪካ ውስጥ መሆኑን ይናገራል። ግብርናን፣ ኢነርጂን፣ ማመላለሻን፣ ጤና ጥበቃን፣ ጉዞና ቱሪዝምን ጨምሮ በተለያዩ ኢንዱስትሪዎች ውስጥ እየሰፋ ያለው የአሜሪካ ንግድና መዋለነዋይ በመላ አህጉር ውስጥ ሕይወትን ያሻሽላል ብለዋል ፕሬዚደንት ትራምፕ። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሚተዳደረው ሚሌኒየም ቻለንጅ ኮርፖሬሽን አስደናቂ የምጣኔ ሀብት ለውጦችን ባደረገችው ኮት ዲቫር ውስጥ በሚሊዮኖች ዶላሮች የሚቆጠር ገንዘብ ለማፍሰስ እያሰበ መሆኑን ርዕሰ አንቀጹ ጠቁሞ ፕሬዚደንት ትራምፕ ሳሶልን የመሳሰሉ አፍሪካውያን ኩባንያዎችም ዩናይትድ ስቴትስ ውስጥ ነዋይ ያፈሳሉ ብለን ተስፋ እናደርጋለን ማለታቸውን አስታውሷል። ሳሶል ሉዊዚያና ግዛት ውስጥ ብዙ አዳዲስ ስራዎችን የሚያስገኝ የዘጠኝ ቢሊዮን ዶላር ፔትሮኬሚካል ተቋም እየገነባ መሆኑንም አስታውቋል። ዩናይትድ ስቴትስ ከአፍሪካ መንግስታት ጋር ቁልፍ በሆኑ የጤና መርሃ ግብሮች ላይ አጋርነቷን እንደምትቀጥልም አመልክቷል። ርዕሰ አንቀጹ አፍሪካ ውስጥ ያሉ ግጭቶችን አስመልክቶ ሁከትን ለማስወገድ፣ ሽብር ፈጠራን ለመቀልበስና ለሰብአዊ ቀውሶች ምላሽ ለመስጠት በሚካሄዱ ሥራዎች ውስጥ ዩናይትድ ስቴትስ ከሀገሮችና የአፍሪካ ኅብረትን ከመሳሰሉ ድርጅቶች ጋር እንደምትተባበርም ርዕሰ አንቀጹ ገልጿል። አይሲስን አልሻባብን ቦኮ ሐራምንና አልቃይዳን የመሳሰሉ የሽብር ቡድኖች በብዙ የአፍሪካ ሀገሮች ላይ ስጋትን ደቅነዋል ያለው ርዕሰ አንቀጽ ፕሬዚደንት ትራምፕ የሽብርተኞችን መጠጊያና መሸሸጊያዎች ለማጥፋት ገንዘብ እንዳይደርሳቸው ለማድረግና የከሰራ አስተሳሰባቸውን ድጋፍ ለማሳጣት ከሀገሮች ጋር በመስራቷ ዩናይትድ ስቴትስ ትኮራለች ማለታቸውን ጠቁመዋል። ዩናይትድ ስቴትስ ደቡብ ሱዳንና ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የሚሊዮኖችን ሕይወቶች አደጋ ላይ የጣሉትን ሁከቶች እየተከታተለች መሆኗን ያነሳው ርዕሰ አንቀጽ ይህንን አደጋ የማቆም ተጨባጭ ውጤት አፍሪካ መር የሆነ የሰላም ሂደትን እንደሚጠይቅ ፕሬዚደንት ትራምፕ ማሳሰባቸውን፣ እንዲሁም የግጭቶች ማስወገጃና መቆጣጠሪያ መንገዶችን ለመምከር በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ወደ አፍሪካ እንደሚጓዙ አመልክቷል። ነጻ በራሳቸው የቆሙና ዲሞክራሲያዊ መንግስታት የአፍሪካን ጨምሮ ለሰው ልጅ ደስታና ለስኬት እጅግ አስፈላጊ ተሽከርካሪዎች ናቸው ሲሉ ፕሬዚደንት ትራምፕ ባስተላለፉት መልእክት ርዕሰ አንቀጹ ሐተታውን ቋጭቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ ፕሮግራማችንን እያገባደድን ነው። ከመለያታችን በፊት የማጠቃላይ ዜና እናሰማለን። ከፒዮንግያንግ ጋር ጦርነት ላይ ያደለሁም ስትል ዩናይትድ ስቴትስ አመለከተች። በሰሜን ኮሪያ ላይ ጦርነት አላወጅንም ሲሉ በትላንትናው ዕለት ለጋዜጠኞች የተናገሩት የዋይት ሀውስ ቃል አቀባይ ሴራ ሀከቢ ናቸው። እንደ እውነቱ ከሆነ ያ አነጋገር መሰረተ ቢስ ነው ብለዋል። ከቃል አቀባዩ አስተያየት ጥቂት ሰዓታት ቀደም ብሎ የቀደመውን ውንጀላ ያሰሙት ሰሜን ኮሪያ በያዘችው ዛቻና ማስፈራራ ከቀጠለች ፒዮንግያንግ የምትባል ሀገር አትኖርም ሲሉ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በትዊተር አማካኝነት ያስተላለፉትን መልእክት ዋቢ ያደረጉት የሰሜን ኮሪያ የውጭ ጉዳይ ሚኒስትር ናቸው። ሪዮ ያንግሆ በተባበሩት መንግስታት ድርጅት ዋና መስሪያ ቤት ተገኝተው ለጋዜጠኞች በሰጡት አስተያየት በእርግጥ ይህ አነጋገር በአሁኑ ወቅት ዩናይት ስቴትስን ፕሬዚዳንታዊ መንበር ከተቆነጠጡ ሰው ሲሰማ ሲሰማ ይሄ በግልጽ የጦርነት አዋጅ ነው ብለውታል። ሰሜን ኮሪያ የውጭ ጉዳይ ሚኒስትር ማክለው አገራችን ላይ የመጀመሪያውን ጦርነት ያወጀችው ዩናይትድ ስቴትስ መሆኗን የተባበሩት መንግስታትም ሆነ ዓለም በሙሉ ሊያስታውስ ይገባዋል ብለዋል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በብሔራዊው የአሜሪካ እግር ኳስ ውድድር ወቅት ብሔራዊ መዝሙር ከመዘመሩ አስቀድሞ በአገሪቱ ይታያል ያሉትን የዘረኝነት አዝማሚያ በመቃወም ተንበርክከው ስሜታቸውን የሚገልጹ ተጫዋቾችን በመቃወም የነቀፌታ ድምፅ ያሰሙ ተመልካቾችን አወደሱ። በትላንትናው ምሽት ከአሪዞናው ካርዲናሎች ቡድን ከሚያደርጉት ጨዋታ አስቀድሞ ሰሞኑን ሌሎች በርካታ ተጫዋቾች እንዳደረጉት ሁሉ ተንበርክከው ተቃውሟቸውን የገለጹት የዳላስ ካውቦይ ቡድን አባላትና የቡድኑ ባ ባለቤት ጄሪ ጆንስ ናቸው። ቆይቶም መዝሙሩ ሲሰማ ከተንበረከቁበት ተነስተዋል። ፕሬዚዳንት ትራምፕ ታዲያ ይህን አስመልክቶ በትዊተር አማካኝነት ባስተላለፉት መልእክታቸው ትናንት ማታ በብሔራዊ እግር ኳስ ሊግ ጨዋታ ወቅት የዳላሱ ቡድን ተጫዋቾች በሙሉ ተንበርክከው ተቃውሟቸውን ሲገልጹ እነሱን መልሰው በመቃወም በጩኸት ያሰማው ተመልካች ድምፅ እስከ ዛሬ ከሰማሁት ሁሉ የላቀና ታላቅ ቁጣ የተገለጸበት ነበር ሲሉ ጽፈዋል። ሳያሰልሱም ለአምስተኛ ቀን የተጫዋቾቹን ተቃውሞ መግለጫ በመንቀፍ የጻፉት ትራምፕ አክለውም ሰዎች ከጨዋታው በፊት በባንዲራችን ላይ የሚቃጣውን አክብሮት የጎደለው ድርጊት ለማየት ቴሌቪዥናቸውን ከሚከፍቱበት ሁኔታ በስተቀር ብሔራዊ የእግር ኳስ ሊግ ተመልካችና ተቀባይነት አጥቷል ሲሉም ተሳልቀዋል። ይሁንና መዝሙሩ በሚዘመርበት ወቅት የዳላስ ቡድን ተጫዋቾች መቆማቸውን ትልቅ አዎንታዊ ለውጥ ነው ብለውታል። ሁላችንም አገራችንን እንወዳለንም ብለዋል። የኢራቅ ኩርዶች ነፃ አገር ለመሆን በትላንትና ወለት የሰጡትንና ከኢራቅ መንግስት ከጎረቤት ሀገሮችና እንዲሁም ከዩናይት ስ ተቃውሞ የተሰነዘረበት የህዝበ ውሳኔ ድምጽ ውጤት ዛሬ ይታወቃል ተብሎ ጠብቋል። አድማጮች ለማጠቃለያ ዜና የተያዘ ክፍለ ጊዜ በዚሁ አበቃ። ዜናችንን ጨርሰናል። ከመሰናበታችን በፊት ግን በዚህ ሙዚቃ ነው የምንለያየው። እስካሁን አብራችን ስለቆያችሁ እናመሰግናለን። ያስተናገድ ናችሁ አዲሱ አበበና አሉላ ከብድንን። እኛን ተከትሎ የትርኛ ስርጭት ይቀጥላል። በእኛ በኩል ሰላም መልካም በዓል